ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እዚህ አካባቢ ላይ የኢትዮጵያኖች እንዲሰባሰቡና በአንድነት መክረው አድዋን ድል እንዲያደርጉ የተዘጋጁበት ቦታ በመሆኑ እዚህ ቦታ ላይ በደማቅ ሁኔታ ነበረ በዓሉ የተከበረው። ኢትዮጵያውያን በትናንትናው ዕለት መቶ ሃያ ሰባተኛውን የአድዋ ድል በዓል አክብረዋል። በልዩ ሁኔታ ቀኑን ካሰቡት ስፍራዎች መካከል ስለ አንዱ ቆየት ብለን እንነግራችኋለን። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት አብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዱ እንሻገር። ኢትዮጵያውያን በትናንትናው 227ኛውን የአድዋ ድል በዓል አክብረዋል። የቅኝ ግዛት እቅድ አንግቦ ውቅያኖስ የተሻገረውን የጣሊያን ጦር ድል የሆነበትን ይህንኑ ቀን በልዩ ሁኔታ ከዘከሩ ከተሞች መካከል ደግሞ ወሬሉና ውጫ ላይ ይገኙበታል። በታሪክ ትልቅ ስፍራ ባላቸው በእነዚህ ቦታዎች የነበረውን አከባበር የታደመው ባልደረባችን መስፍን አድራጌ ያየውን በስልክ መስመር ያጋራናል። መስፍን አስቀድሞ ስለ ስፍራዎቹ ታሪካዊ ሚና ይነግረናል። የመቶ ሀያ ሰባተኛው የአድዋ በዓል ምክንያት በማድረግ በተለይ ከደሴ በስልሳ ኪሎ ሜትር ወደ ሰሜን አቅጣጫ የሚገኘው ውጫሌ እና ከደሴ ወደ ቡብ ምዕራባዊ አካባቢ የሚገኘው ወረይሉ አካባቢዎች ነው የአድዋ በዓል በደማቅ ሁኔታ ትናንትና እና ዛሬ የተከበረው። ሁለት ቦታዎች በአድዋ ጦርነት የሚሆን በአድዋ ጦርነት መቀስቀስ ታሪክ ውስጥ የጎላ ስፍራ ያላቸው ናቸው። ውጫሌ ወይም አምባሰል ወረዳ ውስጥ የሚገኘው ዑስማ ንጉስ የተባለ አካባቢ በአጼ ምኒልክና በጣሊያኑ መልእክተኛ ፔትሮ አንቶኖሊ መካከል አስራ ሰባተኛው ውል ስህተት የነበረበት ወይም ደግሞ ቋንቋ ሌላ፣ በኛ ቋንቋ ሌላ አይነት ትርጓሜ የተሰጥቶት የነበረው ውል የተፈረመበት ቦታ የስማ ንጉስ ይባላል። እዚያ ቦታ ላይ ትናንትና በደማቅ ሁኔታ ነበረ የተከበረው። የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ ህሊና መብራቱን ጨምሮ የደቡብ ወሎ ዞን ከፍተኛ አመራሮች ተገኝተዋል በስፍራው ላይ እዚያ ቦታ ላይ እንግዲህ የአጼ ሚኒሊክን ና የእቴጌ ጣይቱ ሀውልት የተሰራበት አጋጣሚ አለ ይህም ሀውልት ተመርቆ ትናንትና በደማቅ ሁኔታ ለህዝብ ይፋ ሆኗል ከዚህ በተጨማሪ ያ ቦታ ከሀያ ሚሊዮን ብር በላይ በወጪ ተደርጎበት ሙዚየምና ከታሪኳ ጋር ተገናኝነት ወይም ተቆራኝነት ያላቸው የተለያዩ መጽሐፍቶችና ቅርሶች ያሉበት አካባቢ ነው እዚያ ቦታ ላይ ትናንትና እዚያ ነበረ በደማቅ ሁኔታ የተከበረ እንግዲህ መስፍን፣ በዚህ የባህል አከባበር ላይ የተሳተፉ ሰዎችን የማነጋገር እድል ሊያገኝህ ይመስለኛል። ምን አይነት አስተያየት አላቸው? በርካታ የህብረተሰብ ክፍሎችን ለማነጋገር ሞክሬያለሁ። ከመንግስት አመራር እስከ አርበኞች፣ ከህጻናት ከወጣቶች ለማግኘት ሞክሬያለሁም። በተለይ የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ ህልና መራች ማን ነገር አናግረ ናቸው ነበር ኢትዮጵያን ዛሬ ላይ ለመገኘታችን በቋንቋችን ኮርተን ለማውራታችን በዓለም አደባባይ ፊት በጀግኖት አባቶታችን ታሪክ እንዲቆም ያደረገን ለሀገር የተከፈለ ዋጋ ብሔር መልክ ወይም አካባቢ መልክ ያለው ስላልሆነ ነው። ስለዚህ ለድል በዓለም አደባባይ ፊት ውጤታማ ሆኖ ለመገኘት ትልቁና መሰረታዊ ነገር አንድነት ነው ማለት ነው። እና በአሁኑ ጊዜም ይህንን አንድነትን ነው ማሰብ ያለብን። ምክንያቱም በዓሉን ስናከብር የአንድነት የመደማመጥ ለውጥና ውጤት ነው የአድዋ ታሪክ። በቡበሎ ዞን ዋና አስተዳዳሪ ዶክተር አብዱ ሁሴንም እንደዚህ በተመሳሳይ በተለይ ልዩነቶችን የሚያሰፉ አንድነታችንን ተጽዕኖ የሚፈጥሩ ተግባራትን ወደ ጎን በመተው ከአድዋ ጀግኖች ከአድዋ አባቶች ከአድዋ መሪዎች የዚህ ትውልድ በርካታ ቁም ነገር ሊቀስም ይገባል የሚል አንድምታ ያለው መልእክት ያስተላልፋሉ። መጠላለፍ፣ የሴራ ፖለቲካ በአካባቢያችን በክልላችንና በፖለቲካችን ላይ እየነገሰ ነው። ያኔ ከዛሬ መቶ ሀያ ሰባት ዓመት በፊት ያሸነፍናቸው ጥላቶቻችን የእነሱ ፍላጎት በመጫንና እርስ በራሳችን በማባላት በመጠራጠር እንዲሁም መሪን እንዳናከብር ያኔ እነምዬ ምኒልክ አለቃህን ተመልከት ስልቅህን ተከተል ብለው እንዳስተማሩንና በዚያ ልክ እንደመሩን ይህንን እንዳናደርግ መሪን እንዳናከብርና እርስ በራሳችን እንድንጠራጠር የሃይማኖት አባት እንዳናከብር ከመካከላችን ትልቅ ሰው እንዳናከብር አድርገው እየቀረጹን ያለ በመሆኑና ይሄ ደግሞ መግባባት እንዳይኖሩ ሁሉን ነገር በጥርጣሬ እንድንመለከት እያደረገን በመሆኑ ይህን ሊቀይር የሚችል ውይይት የፖለቲካ አካባቢ መፍጠር በጣም ያስፈልጋል። አምሳለቃ አለማየሁ አበበ የሚባሉ የሰማኒያ አንድ አመት አዛውንት አርበኛ ለማግኘት ሞክሬ ነበረ። አባታቸው በአስራ ዘጠኝ ሀያ ስምንቱ የጣሊያን ጦርነት ወቅት ተሳትፎ ያደረጉ አባት ናቸው። ይህ አባት ትልቅ ተጋድሎ አድርገው ለአቶ ወይም ለአምሳለቃ አለማየሁ ታሪካቸውን አውርሰው የሄዱ ናቸው። እሳቸውም በሶማሌ ጦርነት ወቅት በአስራ ዘጠኝ ስልሳዎቹ አካባቢ ስልሳ ዘጠኝ አካባቢ ማለት ነው። ጎርሱም በገሀቡር አካባቢ በመዋጋት ለሀገራቸው መስዋዕትነት እስከ መክፈል መድረሳቸውን እና አብረዋቸውም የነበሩት ኢትዮጵያኖች ሊወር የመጣውን የሶማሌ ጦር በመመከት የአድዋን ድል ያኔ ደግመን ነበረ። አሁን እንዲህ አይነት መለያየት፣ እንዲህ አይነት የመከፋፈል ስሜት የተፈጠረው ትውልዱ በአግባቡ ታሪኩን እንዲያውቅና በታሪኩ እንዲኮራ ባለመደረጉ ነው። ታሪክም እናውቃለን የሚሉ ሰዎች እውነቱንና ዋናውን መሠረታዊ ነገር ከማጉላት ይልቅ ስንጥቅ ላይ ትኩረት በማድረጋቸው ዛሬ እንዲህ አይነት ነገር ተፈጥሯል። ስለዚህ ትውልዶቻችንን፣ ልጆቻችንን ማስተማር አለብን የሚል መልእክት አስተላልፈዋል። አድዋ ከሌነው አይደለም የሞላ ኢትዮጵያ አንድነት፣ ሰላም ስለ ሰላም የተደረገ ስለሆነ ኢትዮጵያ ምንም በምንም ታምር መከፋፈል የለባትም። ተከፋፍላ ውጤትም የላትም። በአንድነት ነው ጣሊያንን በጦር በጉራዴ ደምስሰው ያባረሩት። የቻሉት አንድነታቸው ተከብሮ አንድ አላማ ስላላቸው ነው። ስለዚህ አሁንም ይህን አንድ አላማ ወደፊትም እንዲቀጥል ለወጣቱ ትምህርት መሰጠት አለበት። መስፍን ከመለየታችን በፊት በዚህ የበዓል አከባበር ላይ ወጣቶች ስለነበራቸው ሚና ጥቂት ብለን ያነጋገርካቸው ወጣቶች የሰጡህን ሀሳብም ጠቅለል አድርገህ አጋራን። አንድ ሁለት ወጣቶችን ለማናገር ሞክሬ ነው። በተለይ በመስፋስ ንግድ የተሰማራ አንድ ወጣት አግኝቼ ነበረ። እሱ እንደሚለው የአድዋ ድል የኢትዮጵያኖች ድል ብቻ አይደለም። የአድዋ ድል የአፍሪካኖች ድል ነው። የአድዋ ድል በቅኝ ግዛት የተጨቆኑ በግስ ስርዓት ውስጥ ለነበሩ የነፃነት ብርሃን የሰጠ በዓል ነው። ይህ በዓል በአካባቢ በመከበሩ በጣም ደስተኛ ነኝ። ግን በአመት በአመት ዝም ብሎ ልዩ ፕሮግራም አዘጋጅቶ ከመለያየት ባለፈ ይህ ቦታ የአድዋ የቱሪስት መዳረሻ ሆኖ የገቢ ምንጭም የታሪክ መዘከሪያም የሆነ ዘንድ መንግስት ትኩረት አድርጎ ሊሰራ ይገባል የሚል መልዕክት አስተላልፈዋል። ሌሎችም እንደዚህ ሆኖ የተናገሩት በተለይ ወጣቶቹ ስለ አድዋ በተለይ ከቅርብ አመታት ወዲህ በወረይሉና አካባቢው የሚደረገው በዓል ስለ አድዋ ያላቸውን ግንዛቤ የበለጠ እንዲያሰፉና እውቀታቸውን እንዲጎለበት ቢያደርግም በተለይ ከአሁን የሚስተዋሉ የፖለቲካ ልዩነቶች በውይይት ተፈተው ኢትዮጵያ በዓሉን በደማቅ ስሜት በአንድ ስሜት ልታከበር የምትችልበት ምህዳር ቢዘረጋ የሚል አስተያየት ሰጥተውኛል። ሀብቴ መስፍን አራጌ ዘንድሮ ላይ ታሪካዊው የአድዋ ድል በልዩ ሁኔታ በተከበረባቸው ውጫሌና የወረኢሉ ስፍራዎች የነበረውን ነገር ለአድማጮች ስላጋራሃልን በእጅጉ እናመሰግናለን። መልካም ቀን ይሁንልህ መስፍኔ። መልካም ቀን።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 ስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። የአውሮፓ አሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ስነ ጥበብን በመጠቀም የኢትዮጵያን ባህል ለዓለም ለማስታወቅ እየጣረች ያለች ወጣት እናስታውቃቸዋለን። ምህረት ጌታቸው ትባላለች። ነዋሪነቷ ደግሞ በፈረንሳይ ሀገር ነው። ምህረት ለውጭ ሀገራት ሰዎች አስተምሮ መርሃ ግብሮችን መዘርጋቷ በተጨማሪ ትውልድ ኢትዮጵያውያን ሕፃናት ስለ ባህላቸው በቀላሉ እንዲያውቁ የሚያግዙ የታሪክና የስዕል መጽሐፍቶችን ታዘጋጃለች። በተያያዥ ጉዳዮች ላይ ተጫውተናል። በመቀጠል ይቀርባል። የተወለድኩትና ያደግኩት አዲስ አበባ ኢትዮጵያ ነው። እንግዲህ ከዜሮ ክፍል ከመዋለ ሕፃናት እስከ አስራ ሁለተኛ ክፍል ትዌልፍ ፕላስ ዋን በሊሴ ገብረ ማርያም በአዲስ አበባ ከተማ ተምር ያለሁኝ ከዛም በኋላ የስኮላርሽፕ እድል አግኝቼ ወደ ሞንፖሊየ ፈረንሳይ መጥቼ ያው ቢዝነስ አድሚኒስትሬሽን ተምሬያለሁ። ሞንፖሊየ አምስት ዓመት ከቆየሁኝ በኋላ ወደ ዩኤስኤ ዋሽንግተን ዲሲ ለመሄድ እድሉን አግኝቼ ሶስት ዓመት በዋሽንግተን ቨርጂኒያ እና ሜሪላንድ አካባቢ ስሰራና ስኖር ነበረ። ከሶስት ዓመት ቆይታ በኋላ ወደ የማስተርስ ዲግሪን ለመስራት ተመልሽ ወደ ፈረንሳይ ወደ ሞንቶሊ መጣሁኝ እና ያው ከተመለስኩ ወዲህ እዚህ ሆነ ያለሁት ስለዚህ ሁ የምትኖሪ ፈረንሳይ ሀገር ነው ማለት ነው ፈረንሳይ ሀገር ነው ምኖረዋ መልካም እንግዲህ ምህረት ቋንቋን ስነ ጽሁፍንና ስነ ጥበብን በመጠቀም በተለያዩ ሕዝቦች መካከል ድልድይን ለመፍጠር ፍላጎት እንዳለች በተለያየ መልኩ አይቻለሁኝ። ይህንንም ለማሳካት እንግዲህ የተለያዩ ጥረቶችንና እንቅስቃሴዎችን እያደረገች ትገኛለች። ስለተወሰኑት እንቅስቃሴዎች ቆየት ብለን እንጨዋወታለን። ነገር ግን እንደዚህ ላለው አላማ እንድትነሳሽ ያደረጉች ምክንያቶች ምንድን ነበሩ? እንግዲህ አንደኛ በቋንቋን ማስተማር ያነሳሳኝ በዋሽንግተን ዲሲ በምኖርበት ጊዜ ፓይለት ፕሮጀክት ነበረ። በኢትዮጵያን ኮሚኒቲ ሴንተር አማርኛን ለማስተማር እንሞክር የሙከራ ፕሮጀክት ነበረ። እዛ ሙከራ ፕሮጀክት ላይ ተሳተፍኩኝ። ቋንቋን አስተምሬ አላውቅም። አስተማሪ ሆኜ ያላውቅም፣ ያኔ ነው የጀመርኩት። እናም እውቀትን ማስተላለፍ በጣም ደስ የሚል ስራ ሆኖ አገኘሁት እና ያንንም ለማዳበር የተለያዩ ኮርሶችን ተማርኩኝ ለስ ኮመንዲቶት ላንጉጅ ስፔሻሊቲ ለማድረግ ትምህርቴ። የስራ ሙያዬም ከቋንቋ ማስተማር ጋር የተገናኘ አይደለም። ይሄ በአጓዳኝ የማደርገው ስራ ነበረ። ሌላ ደግሞ ካልቸርን ወደፊት ለማድረግ እናም ያው በስዕል ጎን ከስዕል ጋር ማድረግ የጀመርኩት ደግሞ ከልጆቼ ጋር ነው። እነሱን ያው ልጆችን ለመሳብ ጨዋታ ያስፈልጋል፣ ቀለማት ያስፈልጋሉ። እኔም መሳል ደስ ስለሚለኝ መሳል ወዳለሁኝ እና ያን ደግሞ ለነሱ ጥሩ መልኩ ሆኖ ለማቅረብ እውቀቱም ልምዱንም ያው እያዳበርኩኝ እገኛለሁ ቋንቋን የምታስተምርባቸው መርሃ ግብሮች አሉ በተለያዩ ቦታዎች ላይ ሰዎችን የምታስተምርባቸው የኢትዮጵያን ቋንቋ ለውጭ ሀገራት ሰዎች ማስተማር ያለው መልክ ምን ይመስላል ምን አይነት ተግዳሮቶች ወይም ፈተናዎች አሉት በምን መልክስ ነው ልታስተምሪያቸው የምትሞክሪው ስለ ቋንቋ ሳወራ ማለት የኢትዮጵያ ቋንቋ ብዙ ቋንቋዎች አሉ ላቸው ወደ ሰማንያ ክላሲፋይ የሆኑ አሉ፣ ግን እኔ አንዱን ነው የማወራው። ያንን አንዱን ላሳውቃቸው ፈልጋለሁ። ብዙዎቹ ዲዩስፒክ ኢትዮፒያን ኢትዮፒያን እስኩቲ ፓርል ኤትዮፒያ ነው የሚሉት ነው። ኢትዮፒያን አይደለም አማሪክ ነው የማውራው ቋንቋ የሚባለው፣ እና እንዴት ብለው በዛ ያው ንግግር ይጀምራል። አንዳንዱ የሚፈልግ አለ የበልጥ ለማወቅ ያው ፊደላችንንም አሳያለሁኝ። እንዴት ነው ሰላም የሚባለው? እንዴት ነው አመሰግናለሁ የሚባለው? ማለት መርሲ እንዴት ይባላል? አጭር የለም፣ በጣም ከባድ ነው፣ ረጅም ነው። ልጆቼን በአማርኛ ያናገራቸዋለሁኝ። ያው በፈረንሳይኛ ቢመልሱልኝም ይገባቸዋል እና እዛ ላይ ያው ጥንካሬ ያስፈልጋል። ፓርክ ውስጥ ሆነን ወይንም ወደ ከትምህርት ቤት ስንወጣ የሚሰሙን ሰዎች ያው የሚያውቁኝ ሰዎች የኢትዮጵያ ቋንቋ እንደሆነ ያውቃሉ። ኢትዮፒያን ሲሉ አይ አማ ብዬ መልሳለሁኝ። የሚያዳክም ሰው ይኖራል። ምን ጥቅም አለው ማለት አማርኛ ለማን ይጠቅማል? የሚጠቅመው ማለት ለልጆች አሁን የሚጠቅመው ከቤተሰቦቻቸው ከአያቶቻቸው ጋር እንዲገናኙ እና በሚገናኙበት ሰዓት መነጋገር ኮሚኒኬሽን እንዲፈጥሩ ነው። መፋጠጥ ብቻ እንዳይሆን ነው። ሌላው የሚጠቅመው ማለት ከኢትዮጵያ ጋር ምንም ግንኙነት የለው የሌላቸው ላቸው ለአንጎል ጂምናስቲክ ያሰራል። አዲስ ቋንቋን መማር ያው የታወቅ ነው። አዲስ ማንኛውንም አዲስ ነገር መማር በተለይ ቋንቋን ሲሆን ደግሞ ለእናንተ ጥሩ ነው። ሌላ ደግሞ አለምንም ወደ ዓለም መከፈት ነው። ይሄም አለ ለካ። አዎ ይሄም አለ። ይሄ ሁሉ አለ። ጽሁፎች አሉ ታሪክ አለ፣ ባህል አለ። ያው ወደ ዓለም ክፍተትን ይሰጣል በማለት ነው። መልካም። ሌላው ደግሞ በውጭ ሀገራት የሚኖሩ ሕፃናት ከኢትዮጵያ ባህልና ቋንቋ ጋር እንዲተዋወቁ የሚያግዙ ስዕላዊ መጽሐፍትን፣ የስዕል ደብተሮችን ታዘጋጃለች። ከዚህ ተሻግሮ ደግሞ የህፃናት መጽሐፍትን ከሚያሳትሙ ተቋማት ጋር በትብብር የምትሰሪያቸው ስራዎችም አሉ ስለተሳተፍሽባቸው የመጽሐፍቶች ስራ እንዲሁም ደግሞ አንቺ ስላዘጋጀሻቸው የስዕል ደብተሮች እና ተያዥ ጉዳዮች እስቲ በጥቂቱ ንገሪኝ። አሁን የስዕል ደብተሩን ሁለት የስዕል ደብተር ለማሳተምና ለዓለም ለማቅረብ በቅቻለሁኝ። እነሱን የጀመርኩት አሁን ባለፈው ኦገስት ላይ ነሐሴ ላይ የጀመርኩት ፕሮጀክት ነው። ማለት ዲጂታል ፔንቲንግ ጀመርኩ። ያው ስዕል ሳደርግ ብዙ ጊዜ በወረቀት ላይ ቀጥሎ፣ እስካን ተደርጎ ረጅም ፕሮሰስ ነበር። ላለኝ ፕሮጀክት ያው የመጽሐፍ ለማድረግ ወደ ዲጂታል ፔንቲንግ አመራሁኝ በዛ ትምህርት አገኘሁኝ ያው። እና የተማርኩትን በተግባር ለማዋል ያንን ያለፈው ሳመር ላይ ለልጆች ያው ስዕል ስልላቸዋለው የሚቀባ ብዙ ጊዜ ከኦንላይን የሚፈልጉትን ፕሪንት እያደረግን ነው። ይህ ባህላዊ የሆነ ነገር ደግሞ እንዲቀቡ ፈለግኩኝ። ከዛ በመነሳት እስቲ ለአዲስ ዓመት አደይ አበባ እኛ ንኛ እንደምናደርገው የአዲስ ዓመትን በዓል ከዚህ ኢትዮጵያን ኮሚኒቲ ካለነው ጋር እያዘጋጀን ነበር እና ለዛ ይሆን ነገር እያልኩኝ አደይ አበባ መልአክ ያው የምንሰራዋ መልካም አዲስ ዓመት እያለን ልጆች ሆነን ለአያቶች፣ ለጎረቤት፣ ለወላጆቻችን እንደምናቀርበው ያንን የሆነ ሰዓት ላይ ይህን ሁሉ ኮምባይን አድርጌ መጽሄት ባረገውስ መጽሐፍ ቢሆንስ የሚል ሀሳቡ ተነሳሰ እና ያው ሀያ አራት ገጽ የሚሆን ስዕሎች አንድ ላይ ያቀናበርኩኝ ያነሳሳኝ ያው ያንን በዓል ለልጆች ሃፒ ኒው ኢየር ስትል መልካም አዲስ ዓመት ብለህ አበባ ስትሰጥ ያው ምርቃት ለማግኘት ነው፣ ሳንቲምም ለማግኘት ነው። ያንን ለማስተላለፍ ነበር። ከዛ ተነስቼ አሀ አልኩኝ እንዴ የገናም በዓል አለ፣ አልባሳት አለ ማለት ህንፃዎች አሉን፣ ባህል አለን። ያም ሁሉ የሚያሳይ ማለት ዛርፉን ላበዛው እችላለሁ ወይም ራሴን አመሳሰበኝ። ግን ዋናው ከጀርባ ያለው ተረትን ለመተረክ ነው ለልጆች። ማለት አሉ የህፃናት መጽሐፍት በአማርኛ የተጻፉ ግን ጥቂት ናቸው። አሁን እዚህ አገር መጽሐፍት ቤት የህፃናት ሴክሽን ስንገባ የመጽሐፍ ውቅያኖስ ነው ያለው። እና ከነኛ ጋር አሁን ልጆችን መጽሐፍ ሳቀርብላቸው የስዕሉን ነው ሮጠው ማለት አይናቸው የሚገባውን ነው። እና እኔም ምናል በልቤ ያነሳሳኝ ልክ ከነኚ ጋር እኩል የሚፎካከር ማቅረብ አለብን በማለት አሁን እየሰራሁበት ነው። እየገፋ ነው። በቅርቡ የሚወጡ ተረቶች ይኖራሉ። ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ይቀጥላል። አድማጮቻችን፣ እንዲሁም ተመልካቾቻችን፣ በነገራችን ላይ ከምረት ጋር ያደረግነው ቆይታ በዚህ አላበቃም። ቀሪ ሀሳቦች የታከሉበት ቅጂ በድረገጻችን ላይ ይጋራል። በዚያ እንድትመለከቱት እንጋብዛለን። ወደ ቀጣዩ ዝግጅት ስንሻገር ደግሞ ኢትዮጵያ በአባይ ወንዝ ላይ የምትገነባው የሀይል ማመንጫ ግድብ ጉዳይ የታችኛው ተፋሰስ ሀገሮች በተለይም ለግብርና ኑሯቸውን ለመደጎም የሚያስችሉ ሌሎች ስራዎችን ለመስራት በወንዙ ውሃ የሚተማመኑ ሱዳናውያንን አስቆጥተዋል። በሌላ በኩል የግጭት ስጋትን ለመቀነስ በሚል አንድ የሳይንቲስቶች ቡድን የሰው ሰራሽ ልህቀት ዘዴን በመጠቀም ሁሉም ወገኖች በውሃው መጠቀም የሚችሉበትን መንገድ ለማሳየት እየጣረ ይገኛል። ይሁን እንጂ ሶስቱም ሀገሮች ኢትዮጵያን፣ ሱዳንንና ግብፅን ኤአይ በሚያመጣው መፍትሄ ላይ እንዲስማሙ ማድረግ ፈታኝ ሊሆን እንደሚችል ዘጋቢያችን ሄንሪ ዊልኪንሰን ጠቅሰዋል። ከካርቱም ያደረሰንን ዘገባ አሉላ ከበደ ያስደምጠናል። የሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስ በእንግሊዝኛው ምህፃረ ቃል ኤአይ ውስብስብ ጥያቄዎችን በሚመልሱ የኮምፒውተር ኮዶችን በሚጽፉና ሳይሰሩ ውጤት ማግኘት ለሚፈልጉ የሁለተኛ ደረጃ እና የዩኒቨርሲቲ ተማሪዎች የጥናት ጽሑፎችን እስከ ማዘጋጀት ድረስ በዘለቀ ስራው አማካኝነት በተለይ ከቅርብ ጊዜ ወዲህ የብዙዎችን ትኩረት በመሳብ አነጋጋሪ መሆን ይዟል። በእርግጥ ግን ኤአይ ዲፕሎማሲያዊ ያለመግባባቶችን መፍታት በሚያስችል መልኩ ይረዳ ይሆን? ከአባይ ወንዝ መነሻ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በታችኛው ተፋሰስ ሀገሮች በጎረቤት ሱዳንና በግብፅ ላይ ስጋት እየፈጠረ ነው ያለው የሄንሪ ዊልከንስ ዘገባ። ኢትዮጵያ ለኤሌክትሪክ ኃይል ማመንጫነት የገነባችው መሆኑን ይፋ ያደረገችው ግዙፍ ግድብ የወንዙን ፍሰት በመቆጣጠር የውሃ እጥረት ሊፈጥርና ከወንዙ በሚመጣው ውሃ የሚተማመኑትን ብዙዎች አኗኗርም ሊጎዳ ይችላል ሲሉ ካርቱምና ካይሮ የሚያነሱትን ያስታውሳል። አልሃዲ አብደል ዋሃብ ጀብሪል ከሱዳኗ ዋና ከተማ ካርቱም አቅራቢያ በግብርና ሥራ የሚተዳደሩ ገበሬ ናቸው። ከብሉ ናይል ወንዝ አቅራቢያ የሸክላ ጡብ ይሠራሉ። ግድቡ በአፈሩ ይዘት ላይ እያመጣው ለውጥ ሁለቱንም ሥራቸውን እንደጎዳው ይናገራሉ። دار በግድቡ የተነሳ ከኢትዮጵያ ከአባይ ወንዝ የሚመጣው የደለል አፈር መጠን በ በመቶ ቀንሷል። ደለል አፈሩ እንዲታደስ በጣም ጠቃሚ ነው። ይሁን እንጂ አሁን እያገኘን ያለነው ከፍተኛ መጠን ያለው አሸዋ የያዘ ጉዳት የሚያመጣ አፈር ብቻ ነው። ጅብሪልን በመሳሰሉ ሰዎች ላይ ካሳደረው ተጽዕኖ በተጨማሪ በተደጋጋሚ የሚስተዋለውን የድንበር ግጭት ጨምሮ በሱዳንና በኢትዮጵያ መካከል ያለው ግንኙነት በአመዛኙ ስጋት ያልተለየው እንዲሆን አድርጓል። የተባባሰ ግጭት ከተከሰተም ኢትዮጵያ የውሃውን ፍሰት ልትገድብና ጎረቤቷን በውሃ እጥረት ክፉኛ ልትጎዳ ትችላለች የሚል ስጋት መኖሩንም ዘገባው ይጠቅሳል። ይህ በእንዲህ እንዳለም በያዝነው የአውሮፓውያኑ 2023 መጀመሪያ ላይ ሳይንቲስቶች በሰው ሰራሽ ልህቀት ዘዴ በተቀነባበረ ስሌት አማካኝነት ለችግሩ መፍትሄ የሚጠቁም የጥናት ጽሁፍ ኔቸር ከተሰኘው የምርምር መጽሔት ላይ ለንባብ አበቁ። በሰው ሰራሽ ልህቀት በመታገዝ በትክክል ስራ ላይ ከዋለም ሶስቱ ሀገሮች ከግድቡ ተጠቃሚ የሚሆኑበትን እና የግድቡ ግንባታ ከተወጠነበት እንደ አውሮፓውያኑ የዘመን አቆጣጠር ከ2011 ዓ ም አንስቶ እየጋመ ለመጣው ዲፕሎማሲያዊ ውዝግብ ማብቂያ ሊበጅ የሚችልበትን መንገድ ጠቁመዋል። ይህ ሁሉ ሁኔታ በጣም ጥሩ ይመስላል። ይሁን እንጂ ወሰን የለሽ መንገዶች በመኖራቸው በእርግጥ እንዴት ያለ አቀራረብ መንደፍ እንችላለን በሚለው የሰው ሰራሽ ልዕቀት ዘዴን በማከል አዘጋጅ ነው። እናም የሰው ሰራሽ ልዕቀት ዘዴ ያን ውስብስብ ሁኔታ በቅጡ በመፈተሽ የመፍትሔ ሐሳቦችን ይጠቁማል። ቴክኖሎጂ የሶስቱን አገሮች የውሃ የኃይል ወይም የኤነርጂ ፍላጎትና የነብስ ወከፍ ገቢ እድገት በማጤን በተቻለ መጠን ሶስቱንም እኩል ተጠቃሚ ሊያደርግ የሚያስችል ቀመር አወጣ። እንደ ተመራማሪዎችም ገለጣ አሁን ያለው ፈተና በሀገራቱ መካከል ያለው ክርክር ምክንያት የተመረኮዘ ይሆን ዘንድ መረጃውን ለዲፕሎማቶችና ለፖለቲከኞች ማቅረብ ነው። ይሁን እንጂ ባለሙያዎች እንደሚሉት ከሆነም ምንም እንኳን መረጃው ሁነኛ ቢሆንም ሰው ሰራሽ ልህቀት ያመነጨውን ሀሳብ እንዲያዳምጡ ማድረግ ግን አስቸጋሪ ሊሆን ይችላል። ከዚያ በኋላም ቢሆን አንዳንዴ ትንታኔው ከዓላማቸው ጋር የማይስማማ ሆነው ካገኙት የቀረቡትን ስሌቶች ላይቀበሉ ይችላሉ። ቻት ጂፒቲን በተመለከተ ኤአይ በእርግጥ ዲፕሎማሲያዊ ውዝግቦችን ለመፍታት ይረዳ ይሆን በሚል ለቀረበለት ጥያቄ ዲፕሎማሲያዊ አለመግባባቶችን ለመፍታት በማገዝ ሊያገለግል ይችላል። ይሁን እንጂ ኤአይ በራሱ ብቸኛው መፍትሄ ሊሆን አይችልም ሲል መልሰዋል። እንዲሰራ ማድረጉም ለፖለቲከኞቹ ለሰዎች የተተወ ድርሻ ይመስላል። ከጋቢና ጋር ስለሆናችሁ በጣም ደስ ብሎናል። በመቀጠል ደግሞ ኤደን ገረመው ትልቅ የጤና ጠቀሜታ ስላለው አንድ ተክል ወይም አዘር ትነግረናለች። እሱን ተከታትለን እንመለሳለን። ኬዶንጉ በተሰኘው የሴኔጋል ክልል ውስጥ ፎኒዮ ለሚባለው የምዕራብ አፍሪካ እህል ዘር ዓመታዊ ክብረ በዓል ይከበራል። ይህ ምግብ በገንቢነቱና በአሚኖ አሲድ ይዘቱ እጅግ የበለጸገ ነው። በጌኒ እና በማሊ ድንበር የሚገኘው ይኸው የሴኔጋል ክልል ፎኒዮ የተሰኘው ምግብ የሚያድግበትም ልዩ ቦታ ሆኗል። አሲስታ አያኒዲ ዲአኤ የምጣኔ ሀብት የማህበራዊና የአካባቢ ጥበቃ ምክር ቤት ባልደረባ ናቸው። ሞጭዶ ሬምጎል እንደሉ ፎኒዮ የአየር ንብረት ለውጥ ጫና ውስጥ የሚከተው አይደለም። ፎኒዮ ላይ መተማመን እንችላለን። ሁልጊዜም ቢሆን ጥሩ መኸር ነው። ፎኒዮ ከግሉተን ነጻ የሆነና አይረን በተሰኘ ማዕድን ይዘቱ የበለጸገ ሲሆን ከጸረ ነፍሳትና ከኬሚካል ማዳበሪያ ውጪ ማደግ መቻሉ ደግሞ ተመራጭ ያደርጓል። ከሁሉ በላይ ደግሞ ይሄ የእህል ዘር ድርቅን መቋቋም የሚችል ሲሆን ባልዳበረ አፈር ላይ ማደግ የሚችልም ነው። በአየር ንብረት ለውጥ የተነሳ በምዕራብ አፍሪካ የምግብ ዋስትና ችግር እየጨመረ መጥቷል። በእንደዚህ አይነት ከባድ ጊዜያት ታዲያ ሀገር በቀል ና በሁሉም ወቅት የሚበቅሉ ፎኒዮን የመሰሉ እህሎች በከፍተኛ ሁኔታ ተፈላጊ ናቸው። የኮቪድ-19 ወረርሽኝ እና የሩሲያ ዩክሬን ጦርነት ቀጠናው ከውጭ በሚገቡ ሩዝና ስንዴ ላይ ምን ያህል የተመረኮዘ እንደነበርም አጋልጠዋል። ከአህዲ ካማራ ቫካንስ ቨርት የተሰኘ ተቋም መስራች ናቸው። አሁን በአፍሪካ በተለይም ደግሞ በሴኔጋል የእህል ጎተራዎችን የምንሞላበትና የምናከማችበት ወቅት ነው። ምክንያቱም ያንን ማድረግ ካልቻልን በአስር እና በሀያ ዓመታት ጊዜ ውስጥ ረሀብ አፍሪካን ያጠፋታል። ፎኒዮ እስካሁን ድረስ የሚመረተው ባህላዊ በሆነ መንገድ በእጅ በመዝራት ነው። በዚህ ምክንያትም ሳይስፋፋ ቆይቷል። በዩናይትድ ስቴትስ የአፍሪካ ልማት አማካኝነት ለሴኔጋል ኬዴጉ አካባቢ የተለገሰው የእህል መጠርጠሪያ ማሽን ታዲያ ትልቅ ጥቅምን አስገኝቷል። ከባ ባሪ የፎኒዮ ማቀናበሪያ ስራ አስኪያጅ ናቸው። ማሽኑ በሰዓት 150 ኪሎ ግራም የሚሆን እህል የሚያብላላ ሲሆን፣ በእጅ ግን 10 ኪሎ ግራም እንኳን አንችልም። ይሁን እንጂ ይሄ እድል በሁሉም ክልሎች የተዳረሰ አይደለም። ሴኔጋል በጎርጎሮሳያኑ 2019500 ቶን የሚደርስ ፎኒዮ ያመረተች ሲሆን ይህም ተመሳሳይ ምርት ከምታመርተው ከጎረቤቷ ጊኒ በግማሽ ሚሊዮን ቶን የሚልቅ ነው። የፎኒዮ ደጋፊዎች ታዲያ በሴኔጋል የምግብ ዋስትና ይረጋገጠና ምርቱ ይስፋፋ ዘንድ መሪዎች ትኩረት እንዲሰጡ እየጣሩ ይገኛሉ በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀርብ በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ጋቢና ቪኦኤ ከሰኞ እስከ አርብ በዋናነት እንዲሁም ደግሞ ቅዳሜና እሁድ ደግሞ ቀደም ብለን ያሰማናቸውን ፕሮግራሞች በድጋሚ የምናሰማበት ልዩ መርሀ ግብር ነው። ወጣቶች ላይ የሚያተኩሩ ሀሳቦችን ሳምንቱ ሙሉ እናንሸራሽራለን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የዛሬ መስተንግደው መሪው ሀብታም ስዩም ነበርኩኝ። ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስና ነው። አብረናችሁ ቆይተናል። መልካም ሳምንት ይሁንላችሁ። እናመሰግናለን።